በአፍሪካ በበርካታ አባል ሀገራት በተለያዩ ምክንያቶች ከመሪዎቹ ጭምር ለፍትህ መጓደልና ለሚፈጸም ወንጀሎች ተጠያቂ የሚያደርገው ዓለም አቀፉ ተቋም በመህፃረ ቃሉ በአይሲሲ ስም የሚጠራው ከሁለት ቀናት በኋላ የአፍሪካ የመሪዎቹ ጉባኤ ከመጀመሩ በፊት ባለሙያዎችና የጉዳዩ ባለቤት የሆኑት በኤሊሊ ሆቴል ስብሰባቸውን አካሄደዋል። በዚህም ግራ ቀኙን በማስተናገድ በአፍሪካ ህብረት የማህበራዊ ጉዳዮች ተጠሪ የሆኑት በጆሴፍ ቺሌንጊ በመጀመር በአሁኑ ወቅት ስለ አይሲሲ ዓለም አቀፉ የፍትህ ተቋም መወያየት አግባብነት አለው። መልካሙ ዜና በጋራ አንድ ስልት መንደፋቸው ነው። ይህም ደግሞ የእያንዳንዱን አባል ሀገር የራሱን ሉዓላዊነት በሚከበርበት መልኩ ነው። ወደ ተግባር ለመሄድ ወይም ላለመሄድ ጥርት ባለ አቋም ላይ በኅብረቱ ደረጃ ካየኑ ከተቋሙ የመውጣት ሂደት ነው። ይህም ሆኖ ግን ወደ አንድ ዓመት ግድም ያስፈልጋል ተግባራዊ እስኪሆን። ፍትህ መስፈን አለበት። ወንጀለኞች ተጠያቂ ናቸው። በየሀገሪቱ ተዘዋውሬ ያየሁትን እመሰክራለሁ የሚሉት ደግሞ የአይሲሲ ቦርድ አባል ወይዘሮ ማማ ኮቴ ዱምቢያ ናቸው። ስራውን ስጀምር በተለያዩ ሀገራት እየተዘዋወርን ችግሮችን አስተውለናል። ለምሳሌ በኮንጎ ዴሞክራቲክ፣ በኡጋንዳ፣ በኬንያ፣ በኮትዲቯር ተዘዋውረናል። ከመካከለኛው አፍሪካ እና ከማሊ ጋር ግንኙነት አለን። እንዴት አድርገን ልንረዳቸው እንችላለን በሚለው ላይ አተኩረን ነው። ሁለት የስልጣን እርከን ያለን። የመጀመሪያው ድጋፍ የማድረግ ነው። ሁለተኛው ደግሞ ክስ በሚመሰረትበት ወቅት መፍትሄ በማፈላለጉ ላይ ነው። አለመጠየቅ የመሆኑ ላይ ነው የምንታገለው። የተቀረጸው የየሀገሩ ፍትህ ተግባራዊ ሆኖ ቢሆን ኖሮ ይህ ሁሉ ባላስፈለገም ነበር። እኛ የምንለው መሪዎቻችን ዜጎቻቸውን መግደል ያቁሙ ነው። ካለ ፍትሕ ግድያውን ሊቀጥሉበት አይገባም። የሀገር መሪዎች ለምርጫ ሲባል በየሀገራቸው በድን ላይ ሊረማመዱ የማይሆን ነው። ለስልጣን ጥም ሲባል ብቻ ለፍትህ ጠያቂ ላለመሆን ያለው አካሄድ መገታት አለበት ለዚህ በሚያበቃው ስርዓት ላይ ነው የምንታገለው በአለም ላይ ፍትህ እንዲነግስ የምንታገልለት አላማ ነው በአፍሪካ አባል ሀገራት ውስጥ መሪዎች በወንጀል ተጠያቂ የሚያደርገው ሂደት ምን አካሄድ እንዳለው የሚገልጹልን ባለሙያው ዶክተር መሐሪ ታደለ ማሩ ናቸው በአፍሪካ ህብረት የነበረው ከአይሲሲም የነበሩ ሰዎች ዳኞችም አቃቤ ህግናን የሆኑ ሰዎችም የነበረን ክርክር ኦልሬዲ እኛ የጀመርነው የሰላም ድርድር አለ። የሰላም ድርድሩ መሃል ክሱ ይሄ መጥቶ ፕሬዚዳንቱ እናውጣ የሚለው ቁርቁስ ከገባችሁ ካርቱም ቤተ መንግስትን ነው የሚመርጡት እኚህ ሰው ወይስ ሄግ ውስጥ እስር ቤት ለመግባት ነው? ትክክለኛ አማራጭ ነው። ይሄ የማይሆን አጣብቅኝ ውስጥ እንዳታስገቡት አገሩና የሰላም ድርድሩ እድል እንዲሰጠው አንድ የተወሰነ ዓመታት እና ለዚህም በየዓመቱ እንዲተላለፍ ክሱ በእግድ ማቆየት ይችላል። ኢትዮጵያ በረጅም ታሪኳ በፍትህ አኳያ የራሷ የሆነ አካሄድ እንደነበራት ሲታወቅ፣ ይህ የአይሲሲ ጉዳይ እንዴት አዲስ ይሆንባታል ለሚለው በአንድ በኩል ዘመናዊ የሚባሉ የፍትህ አሰራሮችን ማስፈን እንፈልጋለን። በሌላ መልኩ ደግሞ ትራዲሽናል የሆኑት አቅማቸው እየመነመነ እየተቀየረ ይመጣበታል። በአገራችን በሀገራችን አሁን ባህላዊ ማለት ጥለን መሄድ አለብን የሚል አቋም ተይዘዋል። በሕግ ብቻ ሳይሆን በሕግ አምላክም ከተባልክ መንቀሳቀስ የለብም። ያን አይነት ፈሪሃ ፈጣሪ ልበለው በከፍተኛ ከሸረሸሩት አንዱ አቤቱ ነው። ጌታቸው ተላይ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ።